በደቡብ ክልል በቤንች ሸኮ ዞን ጉራ ፈርዳ ወረዳ ማንነታቸው ያልታወቀ የተባሉ ታጣቂዎች በፈጸሙት ጥቃት አስራ ሶስት ሰዎችን መግደላቸውንና አምስት ማቁሰላቸውን የክልሉ ፖሊስ ኮሚሽን አስታውቀዋል። ዘጠኝ ተጠርጣሪዎች በቁጥጥር ስር መዋላቸውን የክልሉ ፖሊስ ኮሚሽነር ነቢዩ እያሱ ለቪኦኤ ገልጸዋል። ተጨማሪ ፌዴራልና የክልሉ ጸጥታ አስከባሪዎች ወደ አካባቢው መግባታቸውን ኮሚሽነሩ ተናግረዋል። የሐዋሳው ሪፖርተራችን ዮናታን ዘብዴዎስ ተጨማሪ አለው። በደቡብ ክልል በንች ሼኮ ዞን ጉራ ፈርዳ ወረዳ ሾቢ ቀበሌ ማንነታቸው አልታወቀም በተባሉ የታጠቁ ቡድኖች ሲቪሎች መገደላቸውና መቁሰላቸውን የደቡብ ክልል ፖሊስ ኮሚሽን ኮሚሽነር ነቢዩ ሰያስ ለቪኦኤ ተናግረዋል። ኮሚሽነሩ እንዳሉት አንድ ህፃን ጨምሮ አስራ ሶስት ሰዎች መገደላቸውና ሌሎች አምስት ሰዎች መቆሰላቸውን አብራርቷል ከጥቃት አድራሾች ውስጥ በህብረተሰቡ ጥቆማ ዘጠኝ ተጠርጣሪ ወንጀለኞች መያዛቸውን ገልጠዋል ሰዎች ማህበረሰቡ መቀልጡ እየሰጠ ነው የተለያዩ መንገድ በሚያረባቸውን መረጃዎች ከሞ ለማቅረብ የሚደረገው ስራ ተጠናክሮ እየቀጠለ ነው ያለው። ወንጀሉ በድንገት የተፈጸመና አሰቃቂ በመሆኑ የአካባቢው ህብረተሰብ ተደናቅጠው ቀያቸውን ለቀቁ ሲሆን የማረጋጋትና ወደ ቤታቸው እንዲገቡ የማድረግ ስራ እየተሰራ መሆኑንም ተናግሯል። ቃቱ ማንነትን መሰረት ያደረገ መሆን አለመሆኑን ሙሉ ምርመራው ስጠናቀቅ እናሳውቃለንም ብለዋል። የተለያዩ ማንነት ያላቸው አካላት ህይወታቸው አልፈዋል። ምርመራው ሲጠናቀቅ ደግሞ ሙሉ መረ ጥቃቱ የደረሰው በጦር መሳሪያ ነው። ኮሚሽነር ህብረተሰቡ ለጸጥታ ኃይሎች መረጃዎችን በመስጠት ትብብር በማድረግ ወንጀለኞችን ለህግ ለማቅረብ እየተሰራ ያለው ስራ ተጠናክሮ እንዲቀጥል ጥሪ ያቀረቡት ኮሚሽነሩ የአካባቢውን ሰላም ወደ ነበረበት ለመመለስ ተጨማሪ የፌደራልና የክልሉ ጸጥታ አካላት ወደ አካባቢው መግባታቸውም ተናግሯል። ተሽከርካሪ መንገድቶ እያረጋገ ነው የሚገኘው ውስጥ ከዚህ ጋር ተያይዞ ሌላ ስጋት ውስጥ ስለሆነ ያለ ስጋት ከመቀነስ አንጻር ጸጥታ አስገብተን የማረጋጋ ስራ የተሰራ ነው። ከቤታቸው የወጡ አካላትን መልስ ነው ወደቤት የማስገባት እና ፍጹም ሰላም እንዲሰማቸው ተጨማሪ ጸጥታ አስገብተን አካባቢውን ተቆጣጥረናል። የወረዳው ፖሊስ አዛዥ ኢንስፔክተር በቀለ በየነ የጥቃቱ ሰለባ የሆኑትን የማሳከምና ንብረታቸውን የመጠበቅ ስራ የሰሩ መሆናቸውን ተናግሯል። አጋጣሚ እኔም አሁን እዛው ቦታው ላይ ነው ያለሁት። ዝጋዴ መለቀቁ ሰዎች አሉ። ያ እነሱን እርሻ ና ህብ እየጠበቅን ያለ ነው። ወደ ከያቸውን ትመለስ እያሰባሰብ ነገ እንዲገቡ እያደረግን የደቡብ ክልል ምክትል ስ መስተዳድር አቶ ርስቱ ይርዳ በበኩላቸው በጉራ ፈርዳ ወረዳ ሾቢ ቀበሌ በፀረ ሰላም ኃይሎች ዜጎች በመገደላቸው የተሰማቸውን ሐዘን ገልጠዋል ከህብረተሰቡ ጋር በመቀናጀትም ለዜጎች ሞት ምክንያት የሆኑ የፀረ ሰላም ኃይሎችን በህግ እንዲጠየቁ የማድረግ ስራ ይሰራልም ብሏል። አሁን ጥቃቱ ከደረሰበት ከጉራ ፈርዳ ወረዳ ከዓመታት በፊት በርካታ ዜጎች በማንነታቸው የተነሳ መፈናቀላቸውም ይታወሳል። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም